The Voice of America. የኢትዮጵያ የፌዴሬሽን ምክር ቤት ባካሄደው መደበኛ ጉባኤ ፌዴራሉ መንግስት ከትግራይ ክልል መንግስት ጋር ምንም አይነት ግንኙነት እንዳያደርግ ወስኗል። ውሳኔው ምክር ቤቱ ባለፈው ነሐሴ አድርጎት በነበረው አስቸኳይ ጉባኤ በትግራይ ክልል የተካሄደው ምርጫ እንዳልተደረገ እንዳልተፈጸመና እንደማይጸና የደረሰበት ድምዳሜ ተከታይ መሆኑን ተገልጿል። ይህ ውሳኔ የበጀት ጉዳዮችንም እንደሚያካትት የፌዴሬሽን ምክር ቤት አፈ ጉባኤ አደም ፋራ ተናግረዋል። ፌዴራል መንግስቱ የትግራይን ሕዝብ የልማትና መሰረታዊ አገልግሎቶች ፍላጎቶች ማዕከል በማድረግ የከተማና የቀበሌ አስተዳደሮችን ጨምሮ ክልሉ ውስጥ ከሚገኙ ሕጋዊ ተቋማት ጋር ብቻ የስራ ግንኙነት እንደሚያደርግም አመልክተዋል። አፈ ጉባኤው የዚህ ዝርዝር አፈጻጸም በሚኒስትሮች ምክር ቤት እንደሚወሰንም አቶ አደም ፋራህ ገልጸዋል። እስክንድር ፍሬው ዘገባ አለው። የፌዴሬሽን ምክር ቤት በትናንትና ሁለት ያካሄደው ጉባኤና ያስተላለፈው ውሳኔ በፌዴራል መንግስትና በትግራይ ክልል መንግስት መካከል ያለው ልዩነት ስፋት ይበልጥ የታየበት ነው። የፌዴራል መንግስቱ ከትግራይ ክልል መንግስት ጋር ምንም አይነት ግንኙነት እንዳያደርግ ነው የፌዴሬሽን ምክር ቤት የወሰነው። ይህ ውሳኔ የፌዴሬሽን ምክር ቤት ባለፈው ነሐሴ 30 አድርጎት በነበረው አስቸኳይ ጉባኤ የደረሰበት ድምዳሜ ተከታይ መሆኑን ተመልክቷል። ምክር ቤቱ በዚያ ስብሰባው በትግራይ ክልል የሚካሄደው ምርጫ እንዳልተደረገ እንዳልተፈጸመና እንደማይጸና ውሳኔ ማስተላለፉን አስታውሷል። የትናንትናውን ውሳኔ ለኢትዮጵያ ቴሌቪዥን ያብራሩት የምክር ቤቱ አፈ ጉባኤ አደም ፋራህ ህገ ወጥ ካሉት የትግራይ ክልል መንግስት ጋር ምንም አይነት ህጋዊ ግንኙነት እንደማይኖር ተናግረዋል። ከግንኙነት ጋር ተያይዞ የተወሰነው መሰረት የሚያደርገው የትግራይ ክልል ምክር ቤትና ከፍተኛ የህግ አስፈጻሚ አካል ወይም ካቢኔው ህገ መንግስታዊ ቅቡልነት የላቸውም፣ ህጋዊ አካላት አይደሉም። ስለሆነም ሁሉም የፌዴራል ተቋማት ከትግራይ ክልል ምክር ቤትና ከካቢኔ ጋር ምንም አይነት ህጋዊ ግንኙነት ማድረግ አይችሉም ማለት ነው። ከዚህ አንጻር ሁሉም የፌዴራል ተቋማት ከትግራይ ክልል ምክር ቤትና ከካቢኔ ወይም በክልል ደረጃ ካሉ አስፈጻሚ አካላት ጋር እንደ ህጋዊ አካላት በመቁጠር ደብዳቤ መጻጻፍ፣ ዶክመንት መላላክ የፌዴራል ተቋማት በክልል ተቋማት ሌሎች እነዚህ አካላት ከስራ ተቋማት የሚያገኛቸው አገልግሎቶችን መስጠት ወዘተ አይችሉም ማለት ነው። ይህም ሊወሰን የቻለው የትግራይ ክልል መንግስት እና ገዢ ፓርቲ ህወሀት የፌዴሬሽን ምክር ቤት ውሳኔን ባከበረ መልኩ ማስተካካዮችን በማት የስራ ዘመኑ በምክር ቤቱ ውሳኔ የተራዘመውን የክልሉ ምክር ቤትን የህግ አስፈጻሚ አካል ወደ ቦታው መመለስ ስላልቻሉ ነው። ሆኖም የፌዴራል መንግስቱ የትግራይን ህዝብ የልማትና መሰረታዊ አገልግሎቶች ፍላጎት ማዕከል በማድረግ የከተማና የቀበሌ አስተዳደሮችን ጨምሮ በክልሉ ከሚገኙ ህጋዊ ተቋማት ጋር ብቻ የስራ ግንኙነት እንደሚያደርግ አስታውቀዋል። ከሁለተኛው ውሳኔ ጋር ተያይዞ የትግራይ ህዝብ ይህ ህገ መንግስታዊ አካሄድ እየተከተለ ባለ ቡድን ምክንያት ከሰላም ልማትና መሰረታዊ አገልግሎቶች አንጻር እንዳይጎዳና የትግራይ ህዝብ እንደ ሌሎች የሀገራችን ህዝቦች የትምህርት አገልግሎት፣ የጤና አገልግሎት፣ የንጹህ መጠጥ ውሃ አገልግሎት፣ የምግብ የደህንነትና የኑሮ ሁኔታ ማሻሻል፣ ሌሎች መሰረታዊ አገልግሎቶች ድጋፍ ማግኘት እንዲችል ታስቦ የተወሰነ ነው። ይሄ ለትግራይ ህዝብ ካለን ክብር አንጻር የታየ ነው። የትግራይ ህዝብ እንደ ሌሎች የሀገራችን ህዝቦች ህገ መንግስቱ ሊያገኙ ይገባል፣ ሊከበርላቸው ይገባል የሚል ጽኑ እምነትም ስላለ ነው። አፈጻጸሙን በሚመለከት የሚኒስትሮች ምክር ቤት በጥናት ላይ ተመስርቶ የሚሄድበት ይሆናል። በጀትን በተመለከተም ግንኙነት ማድረግ የሚቻለው ከህጋዊ አካል ጋር ብቻ ነው ብለዋል። አፈ ጉባኤው አደም ፋራ የፌደራል መንግስት ለክልሎች የሚሰጠውን ድጋፍ በሚመለከት ድጋፍ መስጠት የሚችለው ለህጋዊ አካል ነው ከዚያ ጉዳ የክልሉ ምክር ቤትና የክልሉ ከፍተኛ ህግ አስፈጻሚ አካል የህገ መንግስታዊ ምርጫን ተከትለው የተቋቋሙ ስለሆኑ ህጋዊ አይደሉም። ስለሆነም ማንኛውም የፌደራል ተቋም ከእነዚህ አካላት ጋር ግንኙነት ማድረግ ስለማይችል ለእነዚህ አካላት የፌዴራል መንግስት የበጀት ድጎማ ማድረግ አይችልም ማለት ነው። ወረዳዎች፣ ከተማ አስተዳደሮች እና ቀበሌ አስተዳደሮች ጋር በቀጣይ ስለሚኖረው ግንኙነት በሚመለከት በተለይ ህዝቡ ማግኘት የሚገባውን መሰረታዊ አገልግሎቶች ማግኘት እንዲችል ጥናቶች የሚደረጉ ይሆናል። ይሄ በአስፈጻሚው በኩል በጥናት ላይ በመመስረት ሊኖር ስለሚገባው የግንኙነት አግባብና ህዝቡ ማግኘት የሚገባው አገልግሎት እንዲያገኝ ማድረግ ስለሚቻልበት ሁኔታ በቀጣይ የፌዴሬሽን ምክር ቤት ትናንት ባወጣው መግለጫ ላይ ያነጋገር ኳቸው አንጋፋ የህገ መንግስት ባለሙያ ውሳኔው ከዚህ ቀደም የነበሩ ግንኙነቶችን የሚያስቆም ነው ብለዋል። ያነጋገር ኳቸው ባለሙያ በአዲስ አበባ ዩኒቨርሲቲ የህግ መምህርና ተመራማሪ ዶክተር ጌታቸው አሰፋ ናቸው። ኦፊሴላዊ የሆነውን ግንኙነት የመንግስት ለመንግስት ግንኙነት ከአሁን ቀደም ይካሄዱ የነበሩ በፌዴራልና በክልል መንግስታት መካከል እና አሁን በሌሎች ክልሎችና በፌዴራል መንግስት መካከል የሚደረጉ ቴላዊ ግንኙነቶች፣ የመንግስት ስራ ግንኙነቶች የሚመለከት ነው የሚመስለኝ። አሁን የተጠቀሱ ነጥቦች አሉት። በትግራይ ክልል ካለው መንግስት እንደዚሁም ከምክር ቤቱ ጋራ ደብዳቤ መጻጻፍ፣ መረጃ መላላክ፣ የፌዴራል ተቋማት ለክልል ተቋማት የሚሰጧቸውን ድጋፎች መስጠት፣ በፌዴራል ደረጃ በሚካሄዱ መድረኮች ላይ ማሳተፍ የመሳሰሉ ጉዳዮች መከልከላቸውን ነው። አሁን አፈ ጉባኤውም ሲያብራሩ የሰማ ነው። እና እንደዚህ ከሆነ እንደ አንድ ሀገር መቀጠል ይቻላል ወይ እያሉ የሚያነሱ ሰዎች አሉ። ዶክተር ጌታቸው ይህን እንዴት ይዩታል? ተገቢ አስተያየት ይመስለኛል። አሁን መንግስቱ እንግዲህ የክልሉ መንግስት የክልሉ ገዢ ፓርቲ ባለበት ሁኔታ ይቀጥላል። ነገር ግን ግንኙነት ብቻ አይኖርም፣ የህብል ነው የሚሰጠው በእርግጥ ከዛ ጋር ተያይዞ ክልሉ ከፍተኛ የአስፈጻሚ አካልና የህግ አውጪውን የሚመለከት ነው የሚል ነው። እንግዲህ የፌዴሬሽን ምክር ቤት ውሳኔና በአንድ በኩል የከፍተኛ አመራሩን የህግ አውጪውንና ህግ አስፈጻሚ ውስጥ የሚሳተፉትን የፓርቲውን ከፍተኛ አመራሮች እና ተወካዮች የሚመለከት ይመስላል። ምክንያቱም ወረድ ብሎ ሌላ ደግሞ ከክልል በታች ካሉ እርከኖች ጋር ግንኙነት ሊኖር ይችላል የሚል ተያይዞ የመጣ ውሳኔ ስላለ እና ይሄ ከሆነ በፌዴራል ስርዓት ውስጥ ይሄ አይነት ነገር በፍጹም የተለመደ አይደለም። ችግሮቹ መፍትሄ ማግኘት አለባቸው ወዲያው፣ እንጂ ይሄ እስከ መቼ ነው የሚቀጥለው? አንዱ ወገን ሊወስደው እርምጃ ወደ ሌላ ወደ ተካረረ ደረጃ እስኪያደርስ ድረስ ነው ወይ የምንጠብቀው? ምን ማለት ነው ይሄ ውሳኔ የሚለው? በእውነት በጣም አስቸጋሪ ውሳኔ ይመስለኛል። አፈጻጸምም እንደገና ወደፊቱን የፌዴራል መንግስቱንና የክልሉን ግንኙነት በሚመለከት ምን አይነት ነገር እንጠብቅ የሚለውን በጭራሽ ድፍን ያለ አስቸጋሪ ውሳኔ ነው የሚመስለኝ የበጀት ጉዳይም ተነስቷል እንግዲህ አፈ ጉባኤ አደም ፋራህ እንደገለጹት ከሆነ ውሳኔው በጀትንም ይመለከታል ብለዋል የበጀት ድጎማ የሚል ቃል ነው የተጠቀሙት እሳቸው እርግጥ ከዚህ አንጻር በቀበሌ ደረጃ በከተማ ደረጃ ካሉ ህጋዊ የክልሉ መዋቅሮች ጋር ብቻ ነው ግንኙነት የሚኖረው ብለዋል የፌዴሬሽን ምክር ቤት እና ያ ሲባል ለትግራይ ክልል የሚመደበው በጀት ላይ ተጽዕኖ ይኖረዋል ማለት ነው እርስዎ እንዴት ነው የሚረዱት ይሄንን ዶክተር ጌታቸው ተጽዕኖው የሚኖረው ይመስለኛል እንግዲህ አሁን የፌዴራል መንግስት የሚሰጠው የበጀት ድጎማ አብዛኛውን አይ ቲንክ ሰማኒያ ፐርሰንት ከዛ በላይ የሚሆነውን የየክልሎቹን አመታዊ ወጪ የካፒታልም፣ የከረንት ወይም ጊዜ ወጪ የሚባለውን የሚሸፍን ነው እና ከዚህ ውስጥ እንግዲህ የከረንት በጀት የሚባለው ለደመወዝ እና ለተለያዩ ቋሚ ላልሆኑ ወጪዎች የሚያገለግለው ነው እና ከዚህ ጋር ተያይዘው እንግዲህ የከፍተኛ አመራሩ ደሞዝ እና የተለያዩ ስራዎችን ለመስራት የሚጠቀሙበት ገንዘብ ከዚሁ ከድጎማ የሚገኝ ስለሆነ ምናልባት ምንም አይነት ግንኙነት አይኖርም ከሚለው ጋር ተያይዞ ቀጥተኛ እርምጃ ተደርጎ ሊወሰድ የሚችለው እንግዲህ ዝርዝሩን ያው ከፌዴሬሽን ምክር ቤቱ ለፊት ሊገኝ ይችላል። ግን አንዱ በዚህ ተጽዕኖ ስር የሚወድቀው የከፍተኛ አመራሩ የስራ አስፈጻሚውና ምክር ቤት አባላት ወይም የምክር ቤቱ ወጪዎችን በሚመለከት እርምጃ የመውሰድ ሀሳብ ያለው ነው የሚመስለው፣ ፌዴራል መንግስቱ ነው የሚለው የፌዴሬሽን ምክር ቤት ያወጣው ውሳኔ የደረሰበት ውሳኔ። ያ ሲባል ግን ኢትዮጵያ ውስጥ እንግዲህ ከትግራይ በተጨማሪ ሌሎች ዘጠኝ ክልሎች አሉ፣ ሲዳማን ጨምሮ እና ሁለት የከተማ አስተዳደሮች እነሱ ጭምር የጎንዮሽ ግንኙነት ማድረግ አይችሉም የሚል እንድምታም አለው። የፌዴሬሽን ምክር ቤቱ ውሳኔ እርስዎ ሲረዱት እሱን አይ ቲንክ ከዚህ ከተሰጠው ውሳኔ ውስጥ ማንበብ የሚቻል አይመስለኝም። ምክንያቱም መነሻው መሆን ያለበት የፌዴራል መንግስቱም የፌዴሬሽን ምክር ቤትም የሚወስደው እርምጃ፣ ሌሎች ክልሎችም የጎንዮሽ ባላቸው ግንኙነት ሊወስዱት የሚችሉት እርምጃ፣ እነዚህ ሁሉ በተቻለ መጠን በህገ መንግስቱ ውስጥ የተመለከቱት አካሄዶች መሆን አለባቸው። በህገ መንግስቱ የተባለው ነገር ለምሳሌ የፌዴራል መንግስቱ ውሳኔ በክልሎች ላይ በቀጥታ ኢምፕሊኬሽን ሊኖረው ይችላል የሚል ድንጋጌ የለም። ስለዚህ አይ ቲንክ መሳት የሌለበት ነገር፣ በኔ እምነት የሚወሰዱ እርምጃዎች ሁሉ በህገ መንግስቱ የተፈቀዱ፣ በህገ መንግስቱ ውስጥ ቀድሞ የተቀመጡ ስርዓቶች መሆን አለባቸው። ይሄ ማለት ህገ መንግስቱ በግልጽ የደነገገው ሊሆን ይችላል፣ በትርጉም የፌዴሬሽን ምክር ቤት የደረሰበት ውሳኔ ሊሆን ይችላል። ስለዚህ በህገ መንግስቱ የተፈቀደ በህገ መንግስቱ ማዕቀፍ ውስጥ ያሉ እርምጃዎች ናቸው መወሰድ ያለባቸው፣ እንጂ ይሄ ውሳኔ የክልልን ይመለከታል ላይመለከትም የሚል በራሱ አከራካሪ ሊሆን ይችላል። አከራካሪነት ካለው ደግሞ የፍርድ ቤት ግልጽ የሆነ ውሳኔ መስጠት ይኖርበታል። የሚሰጠው ውሳኔ ደግሞ በህገ መንግስቱ የተፈቀደ ነው የሚለው ጭምር ታይቶ የሚወሰን ነው የሚሆነው፣ እንጂ አሁን ባለው በዚች በተነገረችው የተወሰነ ድምታ ሊኖረው የሚገባ ይመስል። የአሁኑን ሀሳቦትን እንዲያጠቃልሉልኝ ነው። በህገ መንግስቱ የተፈቀደና በህገ መንግስቱ ማዕቀፍ ያለ መሆን አለበት አንድ ውሳኔ ብለዋል እና ትናንት የፌዴሬሽን ምክር ቤት የወሰነው ውሳኔ በህገ መንግስቱ የተፈቀደና በህገ መንግስቱ ማዕቀፍ ያለ ነው ኦፍኮርስ፣ ልክ ነው። ይህን የምንልበት ምክንያት እንግዲህ ቀደም ሲል የፌዴሬሽን ምክር ቤት የወሰናቸው ውሳኔዎች አሉ። ውሳኔው ምርጫን በሚመለከት ምርጫ መራዘም፣ ይሄ ደግሞ ሁሉንም ክልሎች የሚመለከት መሆኑ ተወስኗል። ያንን ተከትሎ ትግራይ እሚያስተዳድረው ፓርቲ ይሄንን ውሳኔ አልቀበልም፣ ውሳኔው አይገዛኝም በሚል ይሄንን ውሳኔ መስጠት የሚችል ተቋም፣ በህገ መንግስት የተቀመጠውን ውሳኔ ሰጪ ተቋም ውሳኔ አልቀበልም ብሏል። ስለዚህ ይሄ በሚሆንበት ጊዜ ኮንሲኮንስ አለው ውጤት ይኖረዋል። ውጤቱ ደግሞ መወሰን ያለበት ህገ መንግስቱ መተርጎም ስልጣን ያለው አካል ከዚህ ከክልሉ መንግስት የተሰጠውን መልስ የተሰጠውን እንቢተኝነት የሚያስከትለውን ውጤት የሚወስዳቸው እርምጃዎች የህገ መንግስቱን የበላይነት የሚያስከብረው ተቋም የፌዴሬሽን ምክር ቤት ስለሆነ በዚህ ረገድ የሚታይ ነው። በዘፈቀደ ሊወሰድ አይችልም እርምጃዎች። ነገር ግን በህገ መንግስቱ በተቻለ መጠን ህገ መንግስቱ ይሄንን ነው የሚለው አንድ ተርጓሚ እይታ ይሄ ህገ መንግስቱ ማዕቀፍ ውስጥ ይፈቀዳል የሚል ውሳኔ በከፍተኛ ውይይት አባላቱ መደምደሚያ ላይ መድረስ ይኖርባቸዋል ማለት ነው። ምክንያቱም ይሄ ጥቅምን ወይም ተቃርኖን መበቀያ ሳይሆን ሪሊ ኢንስቲቱሽኑ ተቋሙ ፌዴሬሽኑ እንዲቀጥል በህገ መንግስቱ የተጣለብን አደራ ይሄንን የግድ ይለናል የሚል ፕሮፌሽናል የሆነ ውሳኔ መወሰን ይኖርበታል እና ከዛ አኳያ ከፌዴሬሽን ምክር ቤት በላይ በዚህ ጉዳይ የፌዴራል ጉዳዮችን የሚመለከት ውሳኔ የሚሰጥ ተቋም አይኖርም። በዚህ መልክ ነው መታየት ያለበት እና ተገቢ ነው የሚለው እዚህ ማዕቀፍ መታየት አለበት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ